ይልማ የግብፁ ፕሬዝዳንት የአብዱልፈታህ አልሲሲ ጉብኝት እዚህ ጀርመን ተቃውሞ ገጥሞታል። የጀርመን የፓርላማ ፕሬዝዳንትን ጨምሮ አንዳንድ የጀርመን ፖለቲከኞች ና የሰብአዊ መብት ተሟጋቾች አልሲሲ እዚህ ጀርመን በእንግድነት መጋበዛቸውን ተቃውመዋል። ይሄ ሁሉ ተቃውሞ እያለ ጀርመን መምጣታቸው ምንን ያመለክታል? እያንዳንዱ ፓርላማው ፕሬዝዳንት ጀምሮ ከተለያዩ የፖለቲካ ድርጅቶችም የሰብአዊ ድርጅት ተሟጋቾችም ነዋሪውም፣ የግብጽ ተወላጅም፣ የጀርመን እና የግብጽ ዜግነት ያላቸውም ጭምር የራሳቸውን ሀሳብ አስተያየት መስጠት ይችላሉ። እንደምናውቀው ደግሞ ወይዘሮ አንገላ ሜርክል እና ርዕሰ ብሔሩ ፕሬዝዳንት ዮዋሂም ጋውክ ሁለቱም የራሳቸውን ያ በምስራቅ ጀርመን አምባገንኖቹን ኮሚኒስቶቹን በሰላማዊ ትግል፣ በህዝብ አመፅ አደባባይ ላይ ወጥተው ከስልጣን እንዲወርዱ ያደረጉ ሰዎች ናቸው በዚህም የተነሳ እንደዚሁ እንዴት እናደርገው የሚል ሀሳብ ነገሮች ውስጥ ነው የወደቁት ግን እንደተሰማው የግብፁ ፕሬዚዳንት ጄኔራል አሲሲ እዚህ ካልመጣሁ በሚል ነገር ነው የቀረቡት ይህን የሚያደረጉበት ምክንያት አንደኛ በአረቡ አለም በሀገራቸውም ሰዎች እዚህ በርሊን መጥተው ቀይ ስጋጃ ተዘርግቶላቸው ሰው እንዲያቸው ነው ቢሆንም እዚህ መጥተዋል ግን ደግሞ መስማት የሚገባቸውንም ነገር ተነግሯቸዋል ተቃዋሚዎች አደባባይ ወጥተው ድምጻቸውን አሰምተዋል። የእሳቸውም ደጋፊ ነን የሚሉ እንደዚሁ ድምጻቸውን አሰምተዋል። ጋዜጣዊ መግለጫ ላይ የቻንስለሯ ጽህፈት ቤትን በተደረገው የግብጽ ተወላጅ እዚህ ሀገር በጋዜጠኝነት ስም ገብታ ተማሪ የሆነች ፕሬዚዳንቱን አንተ ናዚ፣ አንተ ሰውን ነፍሰ ገዳይ ብላ እስከ መክሰስ ድረስ ሄዳ ግርግር ፈጥሮ አዳራሹ ሊወጡ ችለዋል። የአልሲሲ ጉብኝት እዚህ ማወዛገቡ ቀጥሏል። የጀርመን መንግስት በአልሲሲ ላይ የያዘው አቋምስ እንዴት ነው የሚታየው? የጀርመን መንግስት በሁለት አቅጣጫ ነው የሚሄዱት። አንደኛው በመንግስትና በስልጣን ደረጃ ላይ የተሰየሙና የተቀመጡ እነሱ እንደሚሉት ከሆነ አገሪቱ ውስጥ ሊሻሻሉ ሊስተካከሉ የሚገቡ የሰብአዊ መብት ጉዳዮች አለ። የሞት ፍርድ የተፈረደባቸው ሰዎች ጉዳይ አለ። ይህን በተመለከተም ቻንስሎራን ማንም ሰው በሞት ፍርድ ቅጣት የሚለውን እኛ እንቀበልም ነው ያሉት። የዲሞክራሲ ስርዓቱንም ጉዳይ አንስተዋል። ሌሎቹም ደግሞ ሀተት አቅራቢዎች አንስቶ እንደተናገሩት በስነ ስርዓቱ እንኳን የሸንጎ ምርጫ በግብጽ ሀገር ሊካሄድ አልቻለም የሚለው ነው ይሄም ደግሞ ፋታ የማያሰጥ የፖለቲካ እርምጃን የሚጠይቅ ስለሆነ በአንድ በኩል ሽብር ፈጣሪዎችን በመካከለኛው ምስራቅ ለመቆጣጠር በዛ አካባቢ መረጋገጥ እና ደህንነት እንዲኖር በግብጽ ውስጥም ሌሎች ተጨማሪ ትርምሶች እንደ ሊቢያ፣ እንደ የመን፣ እንደ እንደ ናይጄሪያ ወይም እንደ ደቡብ ሱዳን እንዳይነሱ በሚለው ላይ አንድ በስትራቴጂ ደረጃ የሚቀይሱት ነገር አለ። ከዛ አልፎ ግን የሚሄደው የኢኮኖሚ ግንኙነት ጉዳይ ነው እና በዚህ በኢኮኖሚ ግንኙነት ደግሞ ነገሮች ላይ ደርሰው እንዳዳመጥ ነው እንዳየ ነው። በዚህ ጉዳይ ተለይተዋል። ሰብአዊ መብት እንዲከበር አጥብቆ የሚያሳስበው የጀርመን መንግስት ከአሁኑ የአልሲሲ ጉብኝት ምን ሊያተርፍ ወይንም ምን ጥቅም ሊያገኝ ይችላል? ባለፈው አመት እስከ አራት ነጥብ አራት ቢሊዮን የሚደርስ የንግድ ልውውጥ በጀርመንና በግብጽ መካከል ተካሂዷል። ትላንትና በተደረገው ንግግር ዚሜንስ የሚባለው ድርጅት፣ ሌሎቹም በኋላ ይከተላሉ ነው የሚባለው እንደ መርሴዲስ ያሉ። ዚሜንስ ግን ነዳጅ ጋዝ ለማውጣት የንፋስ ኃይል አመንጪ መብራት ኃይል የሚሽከረከሩ ቱርቦችን ለመትከል በዛ ደረጃ ከስምንት ቢሊዮን ዩሮ በላይ ስምምነት አድርገው ነው የተለያዩት። በዚህ በኩል የኢኮኖሚ መድረኩን ለመያዝ የሚደረገው ሩጫ እንደተከፈተ ነው። ይህን ደግሞ የሚቃወሙ ጀርመኖች የራሳችንን እሴቶች፣ ራሳችን የነደፍነውን አመለካከቶች፣ ህብረተሰቡ የተመሰረተበትን የሰብአዊና የዲሞክራቲክ መብት በኢኮኖሚ ጥቅም በተመለከተ ወይንም ደህንነት በሚል አቅጣጫ በሄደ ሸጥ ነው በሚል አዝነው አንዳንድ አስተያየቶችን ሰንዝረዋል። ይልማ ኃይለ ሚካኤል ከበርሊን አመሰግናለሁ።